ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 24 2011 ዓ ም ስርጭታችን ጀመረ። ምላይ ኢትዮጵያ ህዝብ በዚህ ዓመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህ ነን በሚል ስሜት የደገፋችሁኝ ወገኖቼ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ ከመላ አውሮፓ የተውጣጣችሁ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት የአስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖች በሙሉ ያለ እኔ ኢትዮጵያ ያለ እኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ እንዲህ ነበር ጠቅላይ ሚኒስትር አብይ አህመድ የሥልጣናቸው አንደኛ ዓመት እየታሰበ ባለበት ሥነ ሥርዓት ላይ አሁን እያደረጉ ያሉትን ንግግራቸውን የጀመሩት በምሽቱ ዝግጅታችን ዘርዘር ላለ ዘገባ እንመለስበታለን ጤና ስጥልኝ፣ እንደምናመሻችሁ፣ አድማጮቻችን። የምሽቱ አስተናጋጆቻችሁን ያደንፍሳዬና ጤና ስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሐረማያ ዩኒቨርስቲ ተማሪዎች ከትናንትና ጀምሮ የተቃውሞ ሰልፍ እያደረጉ መሆናቸው ታውቋል። በተቃውሞ ሁለት ተማሪዎች መጎዳታቸውን የገለጹት የዩኒቨርሲቲው ፕሬዚደንት ዩኒቨርሲቲው ከአመሻሹ ጀምሮ ተረጋግቷል ብለዋል። በተቃውሞ ሰልፍ ኦሮምኛ የፌዴራል ቋንቋ እንዲሆንና ሌሎችም ጥያቄዎች መነሳታቸውን ቪኦኤ ያነጋገራቸው ሰዎች አመልክተዋል። አዲስ ቸኮል ዝርዝር አለው። በዩኒቨርሲቲው እየተማረ የሚገኝና ስሙን መግለጽ ያልፈለገ አንድ ተማሪ ኦሮምኛ የፌዴራል የስራ ቋንቋ እንዲሆን እንዲሁም ድሬዳዋ፣ አዲስ አበባና ሀረር በኦሮሚያ ክልል ስር እንዲሆኑ በወለጋ ላይ እየተተገበረ ያለው ኮማንድ ፖስት እንዲነሳ እንዲሁም የኦዴፓ ጽፈት ቤት ኃላፊ አቶ አለሙ ስሜ እንዲነሱ የሚጠይቁ ጥያቄዎችን ይዘው ሰልፍ ወጥተው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ የተዘረዘሩ ጥያቄዎች ስለመነሳታቸው ጠይቀናቸው ነበር። እኔ ላይን ባይ ላይን ሰልፍ እንደነበረ ነው ልጆቹ ያሰምተዋል ብሎ ይሄ ግን ሀንድረድ ፐርሰንት የተማሪው ሙሉ በሙሉ ድምፅ ነው ማለት ሊያስቸግር ይችላል። በሁለቱ ቀናት በአጠቃላይ ስለተፈጠረው ነገርም ዶክተር ጀማል እንዲህ ይላሉ። ፍቃድ ባይኖርም ወጡ፣ ከወጡ ይሁን ጠብቁ ብለናቸው የተሳሳላቶች እየጠበቁ ነበረ። ወጥተው ሲመለሰው አካባቢ አንድ ልጅ ፖሊስ ጋር በተፈጠረው ግጭት ትንሽ ይጎዳል። ያ ልጆችን ሞሽን ቀይሮ አስለቃስቺስ ምናምን እነሱም ድንጋይ መወርወር ሆነ። እኛም በመሀል ገብተን ታካሉም አስተቃቂ ሱ እንዲያቆሙ ተማሪዎቹም ድንጋይ እንዲያቆሙ ተማሪዎች ህብረት በኩል እንዲያቆሙ አደረግን። ማታውኑ በዛ መልኩ ተረጋግቶ አደረ። ያ የተመታውንም ልጅ እኔና ባልደረባ ሄደን ሀረር ሆስፒታል አየነው። ጭንቅላት መፈንከት ነው። ልጁንም አናግረነዋል በአካል ዛሬ ጠዋት ቀጠል። እንግዲህ ጎማ የመቃጠል ነገር ነበረ አሁን ደህና ነን። አሁን ያለው ሁኔታ በጣም ደህና ነው። ጥያቄው በዛሬው ዕለትም የቀጠለ ሲሆን ዛሬ ከሰዓት ላይ የዩኒቨርሲቲው ፕሬዚዳንት ከተማሪዎች ጋር ውይይት ማድረጋቸውን፣ በውይይቱም ትምህርት ለመጀመር የሚፈልጉ ተማሪዎች መኖራቸውን፣ ሆኖም የተወሰኑ ተማሪዎች እንደሚከለክሏቸው መናገራቸውን ዶክተር ጀማል ተናግረዋል። ለአሜሪካ ድምጽ አዲስ ቸኮለኝ ጅጅጋ። አመሰግናለሁ አዲስ። በደቡብ አፍሪካ ደርባን ከተማ አካባቢ የሌሎች የአፍሪካ ሀገሮች ዜጎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን በአካባቢው የሚኖሩ ኢትዮጵያውያን ገለጹ። ባለፈው ሳምንት በጀመረው ጥቃት ደርባን አካባቢ ማንዲኒ በምትባል ቦታ የኢትዮጵያውያን ሱቆች መዘረፋቸውን ተናግረዋል። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን በመከታተል ላይ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አለው አቶ አንተነ ጥቃቱ ተፈጽመዋል በተባለው ቦታ ለ11 ዓመት ኖሩ ኢትዮጵያዊ ናቸው። በአብዛኛው የተገዱ የተዘረፉ ሳሉ የአንደኛው ሱቁ ኮንትኔር ነበር። ኮንትኔሩ ተቃጥሏል። እንግዲህ በሰው ህይወት የደረሰ አይደለም፣ በአሁኑ ወቅት ማለት ነው። ሁሉም ደግሞ ይጠናቀቃል። ስለዚህ ያህል ዝርፋት ሲወጡም ያው አይከላከሉም። ዝም ብሎ ነው እነሱ ዞም የሄዱት እንጂ ፖሊሶች በአብዛኛው አይከላከሉም። አቶ ዮሴፍ የተባሉ በማንዲን የሚኖሩ ኢትዮጵያዊን የጥቃቱ መነሻን ጠይቄያቸው ነበር። አካባቢው ዳኛ አለ። አሁን ሲጠየቁ ይህንን ድርጊት የምትፈጽሙ ለምንድን ነው ብለው ሲጠየቅ፣ እሱ ካልተነሳ እንቀጥላለን የሚለውን ነው። ድርጊቶች ፋብሪካ ተቃጥሏል። አሁን የተጎዱት የኛ ሰዎች በዛ ምክንያት የእኛ ሰዎች ሹፓቸው ተቃጠለ፣ አለ። እቃቸው የተዘረፈ አለ። ቦታውን ለቆ አሁን ከተማ ውስጥ ተጠልሎ ነው ያሉት። ንብረት የተወሰደባቸውም አሉ አሉ ሰዎቹ። አቶ አንተነ ጥቃቱ አሁን ጋብ ቢልም በስጋት እንዳሉ ከተናገሩ በኋላ በፕሪቶሪያ የሚገኘውን የኢትዮጵያን ኤምባሲን ወቅሰዋል። በፕሪቶሪያ የሚገኘው የኢትዮጵያ ቆንጽላ ጽፈት ቤት ስለ ጥቃቱ የሀገሩ የውጭ ጉዳይ ቢሮ በደቡብ አፍሪካ ለሚገኙ ዲፕሎማቲክ ማህበረሰብ ማብራሪያ መስጠቱን አስታውቋል። ኤምባሲው የደቡብ አፍሪካ መንግስት በመድረኩ ጥቃቱን እንደሚያወግዝ መግለጹንና ጉዳዩን የሚከታተል አንድ አካል ማቋቋምን ምፋ አድርገዋል ብለዋል። በሀገሩ የሚኖሩ ኢትዮጵያውያንም ወቅቱ የምርጫ ሰሞን በመሆኑ አስፈላጊውን መጠንቀቂያ ያደርጉ ዘንድ ኤምባሲው አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። ፕሬዚዳንት ዶናልድ ትራምፕ ዛሬ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ የንስ ስቶትልንበርግ ጋር በዋይት ሀውስ ተገናኝቶ ይነጋገራሉ። ፕሬዚደንት ትራምፕ የሚነቅፉት ኔቶ አባል ሀገሮች የድርጅቱን ሰባኛ ዓመት በዓል በያዝነው ሳምንት በዋሽንግተን ያከብራሉ። ትራምፕ የኔቶ አባል ሀገሮች በመከላከያ ኃይል ላይ ብዙም ወጪ ሳይመድቡ በዩናይትድ ስቴትስ ላይ ይተማመናሉ በማለት ሲነፉ ቆይተዋል። ከሶስት ዓመታት በፊት ለፕሬዚዳንትነት በተወዳደሩበት ወቅት ኔቶ ጊዜ አልፎበታል ማለታቸው ብዙዎችን አስገርሞ ነበር። የኔቶ አባል ሀገሮች የውጭ ጉዳይ ሚኒስትሮች በያዝነው ሳምንት በዋሽንግተን ለመነጋገር በተሰባሰቡበት በሆኑ ወቅት አብዛኞቹ አሜሪካውያን የውጭ ፖሊሲ ጠበብት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በታሪክ እጅግ ስኬታማ ከሆኑ ወታደራዊ ውህደቶች አንዱ ነው በማለት አሞግሰውታል። ገና አስፈላጊ ድርጅት መሆኑንም አስገንዝበዋል። በዩናይትድ ስቴትስ የሚደገፉ ኃይሎች በእስላማዊ መንግስት ቡድን ላይ ድል አግኝተናል ካሉ ከአንድ ሳምንት በላይ ያለፈ ቢሆንም ከሽብሩ ቡድን የመጨረሻ ምሽጉን ለማስለቀቅ እየተዋጉ ናቸው። ባግሁስ በምትባለው የሰሜን ኮሪያ ምስራቅ ከተማ እየተካሄደ ባለው የማጽዳት ውጊያና ውጊያውን ያላቆሙትን የጽንፈኛውን ቡድን አማጽያን ማደንን ያካትታል ሲል የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ዛሬ በትዊተር ጠቁመዋል። አሁንም ቢሆን በባጉዝ ተራራ አካባቢ ባሉት ዋሻዎች ውስጥ የተደበቁ የእስላማዊ መንግሥት ነኝ የሚለው ቡድን አማጽያን አሉ ሲል ሲሉ ቃል አቀባይ ሙስጠፋ ባል ይገልጸዋል። ለንደን የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን በበኩሉ ከ4000 እስከ 5000 የሚደርሱ የጽንፈኛው ቡድን አማጽያን የሶሪያ ዲሞክራሲያዊ ኃይሎች በሚቆጣጠሯቸው ቦታዎች ሳይኖሩ አይቀሩም ብሏል። ከፍተኛ የትራምፕ አስተዳደር ባለሥልጣኖች ቢያንስ 25 ለሚሆኑ የመንግሥት የጸጥታ ተአማኒነት ፈቃድ ለተነፈጋቸው ሰዎች ኦፊሴላዊ የብሔራዊ ጸጥታ ብቃት ፈቃድ መስጠታቸውን ውስጥ አዋቂ ሰው ለሀገሪቱ ምክር ቤት መርማሪዎች ተናግረዋል። ትሬሻ ኒውበልድ የተባሉት ውስጥ አዋቂ የጸጥታ ተአማኒነት መርማሪዎች ፈቃድ እንዲነፈጋቸው ሀሳብ ቢያቀርቡም ቢያንስ 25 የሚሆኑ ሰዎች ፈቃድ እንደተሰጣቸው ገልጸዋል። ከእነሱም መካከል ሁለት ስማቸው ያልተገለጸ ከፍተኛ የዋይት ሀውስ ባለሥልጣኖች፣ የመንግሥት ኮንትራት ሠራተኞችና በፕሬዚደንት ዶናልድ ትራምፕ ጽህፈት ቤት የሚሰሩ ረዳት ሰራተኞች እንደሚገኙባቸው ውስጥ አዋቂዋ ተናግረዋል። ኒውቦል ለ18 ዓመታት ያህል በዲሞክራትና ሪፑብሊካውያን ፕሬዚዳንቶች ስር በጸጥታ ተአማኒነት ምርመራ ሂደት ያገለገሉ ናቸው። ፕሬዚደንት ትራምፕ የጸጥታ ምርመራ ፈቃድ በመስጠት ረገድ የጉዳዩ ባለሙያዎች ውሳኔን የመሻር ፕሬዝዳንታዊ ስልጣን ቢኖራቸውም የተወሰዱ ውሳኔዎች ሁሉ ለሀገሪቱ ብሔራዊ ጸጥታ ይጠቅማሉ ማለት አይደለም ሲሉ ኒውቦልድ አስገንዝቧል። ከፍተኛ የትራምፕ አስተዳደር ባለሥልጣኖች የብሔራዊ ጸጥታ ተአማኒነት ፈቃድ የሰጧቸው ሰዎች ለፈቃድ የማይመጥኑ ከባድ ግድፈቶች የነበሯቸው ሲሉ ኒውቦልድ ለመርማሪዎች መናገራቸውን የምክር ቤት ኮሚቴ ሊቀመንበር ኤሊዣ ካሚንስ ገልጸዋል። ከግድፈቶቹ መካከል የውጭ ሀገራት ተጽዕኖዎችን፣ የጥቅም መጋጨትን፣ የግል ባህሪን፣ የገንዘብ ችግርን፣ የሱስ አስያዥ እጽ ተጠቃሚነትንና ከወንጀል ጋር የተያያዙ ከባድ ጉድለቶችን እንደሚያካትቱ የምክር ቤት ኮሚቴው ሊቀመንበር ጠቁመዋል። የአየር ንብረት ለውጥ ግጭትና፣ የኢኮኖሚ አለመረጋጋት ባለፈው ዓመት በዓለም ዙሪያ ከ113 ሚሊዮን በላይ በሚሆኑ ሰዎች ላይ የምግብ እጥረት ማስከተላቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የምግብና የግብርና ድርጅት የምግብ ቀውሱን አስመልክቶ ያወጣው ዓመታዊ ሪፖርት የምግብ እጥረት ከገጠማቸው 53 ሀገሮች አስቸኳይ የምግብ ረድኤት የሚያስፈልጋቸው የመን መሆኗን ከዚያም ኮንጎ ዲሞክራሲያዊት ሪፐብሊክና አፍጋኒስታን መሆናቸውን ጠቁመዋል። የምግብና የግብርና ድርጅቱ ሪፖርት እንደሚለው የምግብ እጥረት የገጠማቸው ሰዎች ብዛት 100 ሚሊዮን ሲደርስ ለሦስተኛ ተከታታይ ዓመት መሆኑ ነው። በእርግጥ ከሁለት ዓመታት በፊት ከነበረው 124 ሚሊዮን ሻል ማለቱን ግን ኤፍኤኦ ጠቁሟል። አንዳንድ ሀገሮች ብዙም በድርቅና በጎርፍ መጥለቅለቅ እንዳልተጎዱ ጥናቱ አመልክቷል። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርስ እንዲሁም በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ መጋቢት 24 211 ዓ.ም ምሽት ፕሮግራም ነው። ለውጥ ምን ምን ስላለበት ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን ምን ስማማ ይመስለኛል። እናስባት አገር ሁላችንም በእኩል ታይናለች ወይ? እኩል ታስተናግደናለች ወይ? ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት ወይም በሀሳብ ለበል የማይስማማበት የለም። ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ህብረተሰባዊ ለውጦች ይሁን ጦርነቶች ይሁን መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው። ይህ ምንም ለውጥ የለም አላልኩም። ሀገሪቱን የሚያሻገር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ። ዶክተር ሺመልስ ቦንሳ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒው ዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። የዋሽንግተኑ አቶ ግዛው ለገሰ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ናቸው። አቶ ቴዎድሮስ ጸጋዬ ደግሞ የርእዮት ሚዲያ ዋና ሥራ አስኪያጅና ጋዜጠኛ ነው። በወቅታዊ ጉዳዮች ላይ ባተኮረ ውይይት በምሽቱ ዝግጅታችን ሰፋ ላለው ውይይታቸው ይመለሳሉ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ የሚሸጋገር በቅድሚያ የዕለቱ አብይ ርእስ ይቀርባል። በዚህ በአሁኑ ሰዓት የጠቅላይ ሚኒስትር አብይ አህመድ አንደኛ ዓመት ወይም ደግሞ ያለፈው አንድ ዓመት ጉዞ የሚታሰብበት ስነ ስርዓት አዲስ አበባ ላይ እየተካሄደ ነው። ጠቅላይ ሚኒስትሩም ንግግር እያደረጉ ናቸው። በስፍራው እስክንድር ፍሬው ይገኛል። እስክንድር ዘገባውን እያጠናቀረ ነው። የእስክንድር ዘገባ እንደተጠናቀቀ ወይም ደግሞ በስልክ መስመራችን ላይ እንዳገኘ ነው ይዘነው እንመለሳለን። ሰፋ ላለ ዘገባው የዕለቱ አብይ ርዕስ ነው። የጠቅላይ ሚኒስትሩ የአንድ ዓመት ጉዞ መታሰቢያ ስነ ስርዓት የምሽቱ የመጽሔት ርዕሳችን ወደ ኢትዮጵያ ሶማሌ ክልል ይወስደናል። የኢትዮጵያ ሶማሌ ሕዝብ ዲሞክራሲያዊ ፓርቲ ኢሶህዴፓ አስረኛ ድርጅታዊ ጉባኤውን ዛሬ ጅጅጋ ከተማ ላይ ጀምሯል። ፓርቲው ወጣቶችንና ምሁራንን ወደፊት የማምጣት ሐሳብ እንዳለው በጉባኤው ላይ ንግግር ያደረጉት ሊቀመንበሩ አቶ አህመድ ሽዴ ገልጸዋል። የኢህአደግ ጽህፈት ቤት፣ የኢህአደግ አባል ድርጅቶችና የአጋር ፓርቲዎች እንዲሁም የጅቡቲና የሶማሌላንድ የፖለቲካ መሪዎች የአጋርነት ንግግር አድርገዋል። በዚሁ የዛሬ መክፈቻ መድረክ ላይ ሁለንተናዊ ለውጥ ለክልሉ ልማት፣ ፍትሕና አንድነት የሚል መሪ ቃል ተንጸባርቋል። አዲስ ቸኮል ከጅግጅጋ ተጨማሪ አለው። የኤስኦዴፓ ሊቀመንበር አቶ አህመድ ሺዴ በፓርቲያቸው አስረኛ ድርጅታዊ ጉባኤ ላይ እንደተናገሩት ፓርቲያቸው ወጣቶችና ምሁራንን ወደፊት በማምጣት የህብረተሰቡን ፍላጎት ለማርካት ይሰራል ብለዋል። ህዝቢ ጋር ሽ ቶና ዝጋ ፓርቲው ኢኮኖሚያዊና ፖለቲካዊ ችግሮችን ለመቅረፍ የሚያስችል ፕሮግራም ቢኖረውም በተግባር ግን ይህንን የማይከተሉ አመራሮች ተዘግዝገውበት ስለነበር ህዝባዊ አመኔታ ሊያጣና ክልሉም ችግሩ ውስጥ ሊገባ በቅቶ ነበር ብለዋል። ባለፉት ሀያ አመታት የተሸረሸረውን ህዝባዊ አመኔታ መልሶ ለመገንባት ባለፉት ሰባት ወራት ጥረቶች መደረጋቸውንና በከፊል ውጤት እየተገኙ መሆናቸውንም አቶ አህመድ ተናግረዋል። በአስረኛው ድርጅታዊ ጉባኤም የፓርቲውን ፕሮግራሞችና ደንቦች ጠንቅቀው የሚያውቁ ወጣቶችና ምሁራንን ወደፊት በማምጣት መሰረታዊ ለውጥ ለማድረግ ጥረት እንደሚደረግም አክለው ተናግረዋል። በዚህ ጉባኤ ላይ የአጋርነት መልዕክት ያስተላለፉት የኢህአዴግ ጽሕፈት ቤት ኃላፊ አቶ ብናልፍ አንዷለም ኢሶዴፓ ከክልል አልፎ ሀገራዊ ሚናውን ሊወጣ የሚችልበት እድል ስለመኖሩ ተናግረዋል። አልፎ አልፎ የሚያጋጥሙ ችግሮች የሉም ባይባል ድርጅታችን ኢህአዴግ የራሱንም ሆነ የአጋር ድርጅቶችን ነጻነት በመጠበቅ በትብብርና በቅንጅት ሲሰራ መቆየቱ ይታወሳል። እስካሁን በመጣንበት ጉዞ ኢህአዴግ ከአጋር ድርጅቶች ጋር በአጋርነት ሲሰራ የቆየ ቢሆንም ይህ አካሄድ ከዚህ በኋላ መቀጠል አለበት ብሎ አያምንም። አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ ባሳለፈው ውሳኔ መሰረት ኢህአዴግን አጋር ድርጅቶችን በማካተት ወደ አንድ ኅብረ ብሔራዊ ሀገራዊ ፓርቲ የመቀየሩ ሂደት እየተፋጠነ ይገኛል። ስለሆነ የመጪው ዘመን ግንኙነታችን የአጋርነት ሳይሆን የአንድ ሀገራዊ ፓርቲ አካላት እንደሚሆን ይጠበቃል። አንድ ሀገራዊ ፓርቲ በምንመሰረትበት ወቅት ከአሁን በፊት የነበሩ ክፍተቶችን በመዝጋት ሁሉም የሀገራችን ሕዝቦች እና ዜጎች በሀገራቸው ጉዳይ እኩል የሚሳተፉበትን አዲስ ምዕራፍ ይከፍታል። ስለሆነም ለዚህ ታላቅ ሀገራዊ ስኬት ኢሶዴፓ በቁርጠኝነት እንደሚንቀሳቀስ በሙሉ ልብ እንተማመናለን። የአማራ ዲሞክራሲያዊ ፓርቲ አመራርና የክልሉ ምክትል ርዕሰ መስተዳደር የሆኑት አቶ ላቃያሌ በበኩላቸው አማራና ሶማሌ ከሌሎች ኢትዮጵያውያን ጋር ሆነው ለሀገራዊ ሉዓላዊነት ያበረከቱትን አስተዋጽኦ የዘረዘሩ ሲሆን ክልሉ ለአማራ ክልል ደራሽ በመሆኑም አመስግነውታል። የሶማሌ ክልል ህዝብ የበርካታ ባህልና እሴቶች ባለቤት ያለውን አካፍሎ የሚያበላ ደግ ህዝብ ነው። ዛሬም እንደ ትናንቱ በተለያየ ጊዜ በሀገራችን ለሚያጋጥሙ ችግሮች ፈጥኖ ደራሽና የመፍትሄ አካል ነው። ለአብነትም በዚህ ወቅት ከተለያዩ አካባቢዎች በተለያዩ ምክንያቶች ከቀያቸው ተፈናቅለው በጊዜያዊ መጠለያ ጣቢያዎች የሚገኙ የአማራ ህዝቦችን ለማቋቋም የአማራ ልማት ማህበር ያቀረበውን የድጋፍ ጥሪ ተቀብሎ የሶማሌ ክልል ህዝብና መንግስት የማቋቋሚያ ድጋፍ ማድረጉን መጥቀስ ይቻላል። በዚሁ አጋጣሚ ለዘላለም ለማይረሳው ድጋፋችሁ የአማራ ብሔራዊ ክልላዊ መንግስትና ህዝብ ከልብ የመነጨ ምስጋና ያቀርብላችኋል። የኦዴፓ ጽሕፈት ቤት ኃላፊው አቶ አለሙ ስሜ በበኩላቸው ለዘመናት የዘለቀ የአብሮነት ታሪክ ያላቸው የሁለቱን ህዝቦች ታሪክ በአዲስ ምዕራፍ ለማስቀጠል ቁርጠኛ የሆኑ አመራሮች በሁለቱም ወገን ስልጣን የዋዙበት ወቅት ነው ብለዋል። ከሁለቱ ህዝቦች ግንኙነት ታሪካዊ ዳራ ጋር የማይሄዱና በብልሹ አመራሮችና ዘራፊዎች የሰበካ ውጤት የሆኑ የግጭትና ጥላቻ ዘመቻዎች በሁለቱ ህዝቦች የተ barak kand ይህን በመሰለ መድረክ ላይ ስለ ጋራ ሰላምና ብልጽግና የሚመክር ጉባኤ ማካሄድ መቃታችን ከድል በላይ ድል ነው። ሕወሓትን በመወከል ንግግር ያደረጉት ዶክተር ኪዳነ ማርያም በርሄ በበኩላቸው የሶዴፓ የፌዴራሊዝም ጠበቃ ከመሆኑ አንጻር አሁን ያሉ ችግሮችንም ለመቅረፍ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። ባለፈው አንድ ዓመት ኢህአዴግ የታደሰ ጊዜ በአንድ በኩል ተስፋን የሚሰጡ ትልልቅ ስራዎች የተከናወኑ ሲሆን፣ በሌላ በኩል ስጋትን የፈጠሩ የፖለቲካ አለመረጋጋትና የሰላም መጥፋት ማለትም የእርስ በርስ ግጭቶች፣ ንብረት ማውደም፣ ማፈናቀል፣ ስርዓተ አልበኝነት መስፈን፣ የንጹሃን ህይወት ማለፍና አካል መጉደል ከዚህ በፊት ታይቶ በማይታወቅ መልኩ የተስተናገደበት ዓመት እንደነበረ ሁላችን የምናውቀው እውነታ ነው። በተለይም የሶማሌ ህዝብ ከሌሎች ብሔሮች ብሔረሰቦችና ህዝቦች ጋር በመሆን በመራር ተጋድሎና በከፈለው አፍሪ መስዋዕትነት የተጎናጸፈውን እና ራሱን በራሱ ለማስተዳደር ያካለውና በሶማሌ ህዝብ ደም ስር የሰረጸው ህገ መንግስታዊ ፌዴራላዊ ስርዓቱ የሚያፈርሱ ምልክቶች እየተስተዋሉ ናቸው። በተጨማሪ ሀገራችን በልማታዊ ዲሞክራሲያዊ መስመር እየተመራች ባለፉት ሁለት አስርተ ዓመታት ፈጣን የኢኮኖሚ እድገት እያስመዘገበች መምጣቷ ዓለም የሚያውቀው ሀቅ ሲሆን ባለፉት ዓመታት የተከሰተውን የፖለቲካ ለመረጋጋትና የሰላም መጥፋትን ተከትሎ የሀገራችን ኢኮኖሚ የእድገት ምጣኔ በከፍተኛ ደረጃ እያስቆለቆለ ይገኛል። የእነዚህን ውስብስብ ችግሮች ድምር ውጤት የሀገራችን ህልውና እየተመታተለ ይገኛል ስለሆነም ሁሉም ብሔሮች ብሔረሰቦችና ህዝቦች እንዲሁም ዜጎች የመፍትሔው አካል በመሆን ሀገራችንን በጋራ ልንታደጋት ይገባል። በሀዋሳው ኢህአዲግ ጉባኤ የኢህአዲግ አባልና አጋር ፓርቲዎች ተጣምረው አንድ ሀገራዊ ፓርቲ እንደሚመሰርቱ ይፋ መደረጉን ተከትሎ የጥምረቱ ጊዜ ፈጥኖ ይካሄዳል በሚል ታሳቢ የኢሶሪፓ ድርጅታዊ ጉባኤ መራዘሙ ሲናገር ነበር። ዛሬ በተከፈተው ጉባኤ ሁለት ሺ አምስት መቶ ተሳታፊዎች የተገኙ ሲሆን ከእነኚህ መካከል ሰባት መቶዎቹ ድምጽ መስጠት የሚችሉ ናቸው። ለሶስት ቀናት ቆይታ እንደሚኖረው የተነገረው ይህ ጉባኤ የአመራር ለውጦች ሊያስከትል እንደሚችልም ይጠበቃል። ለአሜሪካ ድምጽ አዲስ ቸኮል ጅጅጋ። አዲስ ቸኮልን ለዘገባው እናመሰግናለን። በጋሞ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ የማንነት ግጭት ምክንያት የተፈናቀሉ ከ37 ሺህ በላይ የባስኬቶ ልዩ ወረዳ ተፈናቃዮች በረሃብ እየተሰቃዩ መሆናቸውን ገለጹ። ሰብአዊ ድጋፍ ተቋርጦ እንደነበር የወረዳው አስተዳዳሪ ገልጸው በአካባቢው አሁንም የፀጥታ ችግር ስላለ ተፈናቃዮችን ወደ ቀያቸው ለመመለስ መቸገራቸውን አመልክተዋል። ተፈናቃዮቹ በቂ ድጋፍ እንደማይደረግላቸውና እስካሁን በምግብ እጥረት ሰባት ሕፃናት መሞታቸውን አስተዳዳሪው ገልጸዋል። በቂ ትኩረት ባለመሰጠቱ የሰብአዊ ድጋፍ አቅርቦት የተቋረጠ መሆኑን ያሳወቀው የደቡብ ክልል አደጋ ስጋት ስራ አመራር ለተፈናቃዮቹ ድጋፍ የማድረግና ወደ ቀያቸው ለመመለስ የሚያስችል ስራ እየተከናወነ ነው ብሏል። የሐዋሳው ሪፖርተራችን ዮናታን ዘውዲዮስ ዝርዝሩን ይዘዋል። ቢጉፋ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ ህዝቦች መካከል የማንነት ግጭት የተፈጠረው ጥቅምት 2011 ዓ ም ሲሆን በዚያ አለመረጋጋት 160 ሰዎች ተፈናቅለዋል። ግጭቱ የፈጠነ መፍትሄ ባለማግኘቱ ምክንያት የተፈናቀሉትን ጨምሮ ቁጥሩ አሁን ከ37800 በላይ መድረሱና በሜሎኮዛ ወረዳ ከ3 ሺህ በላይ አባወራዎች መፈናቀላቸው ታውቋል። ተፈናቅለው በየቦታው ያሉ ሰዎችም በረሃብ የተሰቃዩ መሆናቸውን ከየመጥላይ ጣቢያ ያነጋገር ናቸው አቶ ዳንኤል ግርማ ገልጸዋል። የተጠለሉበት ቦታ ስለሰው ልጅ የሚያስፈልጉ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው። ቆላማ የሆነ አካባቢ ላይ ነው የተጠለሉት። ስለዚህ በጣም በርካታ ችግር እየደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ እያደረገ ነበር፣ ግን አሁን ከወረዳው መንግስት አቅም በላይ ሆኖ፣ ተፈናቅለው በየመጠለያ ጣቢያ ያሉ የባስኬቶ ብሄረሰብ ተወላጆች በቂ ትኩረት እንዳልተሰጣቸው መናገር አቤቱታ እያሰሙ ናቸው። ከመል ወረዳ ተፈናቅለው ባስኬት ወረዳ ከሚገኙ ስድስት መጠለያ ጣቢያዎች ውስጥ በአንደኛው ተጠልሎ የሚገኙት አቶ ጳውሎስ ቁጫዶም እናቶችና ህጻናት በምግብ፣ በውሃና በመጠለያ ችግር እየሞቱ እንደሆነም ተናግሯል። አንድ የሞቱት ወላድ እናት ሁለቱ ሽመንታ ያው ከለብ ምናምን አታ ደክማ አንድ እናት ሞታለች። የወረዳው አስተዳዳሪ አቶ ሳሙኤል ደሳለኝ የክልሉ መንግስት ለተፈናቃዮች ሲያደርገ ነበረው እርዳታ በቂ እንዳልነበረ አመልክተው በወረዳውና በክልሉ መካከል በተፈጠረ አለመግባባት ድጋፉ ለሁለት ወር ተቋርጦ መቆይቱን ተናግሯል። ሰሞኑን በተደረገ ግፍትና ርብርብ የክልሉ መንግስትና ረጂ ድርጅቶች የምግብና ምግብ ነክ ያልሆኑ እርዳታ እያቀረቡ መሆናቸውን አቶ ሳሙኤል ገልጸዋል። ይሄ ተፈናቃይ የተወሰኑ ድጋፎች በተቆራረጠ መልኩም ቢሆን እየተደረገ ነው ቆየው ሄዳሮ ወር ላይ ለአስራ ስድስት ሺ ተፈናቃይ የመጣ ቁሳቁስም የተወሰኑ የምግብ አይነቶችም፣ ሌሎች ነገሮች አሉ። ያን ስትጠቀሙ ቆይተው በመሀል ለሁለት ወር ያክል ተቋርጧል። ይህንን ለክልልም በተደጋጋሚ ሪፖርት አድርገን ሰው ወደ ቀየው መመለስ አለበት እንጂ እርዳታ መቅረብ አለበት የሚል አይነት አቋም ነበረ እና ሰው እስካልተመለሰ ድረስ የግድ መቅረብ አለበት የሚል ብዙ ክርክሮች ነበሩ እና መጨረሻ ላይ ሲዳር ላይ የመጣው ቆይቶ የካቲት ወር ላይ ነው የመጣው። ስለዚህ የካቲት ወር ላይ የመጣውን አሁን እየተጠቀሙ የቆዩበት ታ ነበረና አሁን ትናንት ወደ ሰባት ተሳቢ የገባ የምግብ ሌሎች አንዳንድ ነገሮች አሉ እሱም ወደ ታች ወደ ተፈናቃይ የማውረድ ስራ እየሰራን ነው የቆየ ነው። ለተፈናቀሉ ዜጎች በቂ ድጋፍ ስለማይደረግ መጎዳታቸውና እስካሁንም በምግብ እጥረት ሰባት ህጻናት መሞታቸውን ለቪዮኤ ገልጿል። በዘላቂነት ወደ ቀያቸው ለመመለስ የጸጥታ ችግር አሁንም መኖሩን ተናግሯል። የተፈናቃዩን ቁጥር መሰረት ያደረገ ሬሽን እና ሌሎች ድጋፎች እየተደረገ ካለመሆኑ የተነሳ ረሀብ አለ። ህጻናት ሲሬ ስለተጎዱበት ሁኔታዎች አሉ። እስካሁን ድረስ ሆስፒታል ላይ በተለያየ ሕክምና እየተደረገላቸው ያሉም አሉ። በጤና ጣቢያዎችም በተመሳሳይ መልኩ ድጋፍ እየተደረገ ህጻናቶች አሉ። እንግዲህ ሪፖርቱ የሚያሳየው አጠቃላይ ከተፈናቃዮች ያገኘ ነው። ከሰባት በላይ መሆኑ ህጻናት ህይወት እንዳለፈ ነው። ስለዚህ አሁን ላይ በዚህ ጉዳይ ላይ የተለያዩ ረጂ ድርጅቶችም ኮሚኒኬት እያደረጉን ናቸው። አሁን እየገባ ያለውንም ወደ ታች የማውረዶን ስራ እየሰራን ነው። በቀጣይ ድንገት አቴንሽን አገኝቷል ብዬ ነው የማስበው። በፊት ያ ጉዳዩ እንዲወጣም አይፈለግም ነበረና አሁን መንግስትም ጉዳዩን አውቆት ድጋፍ እያደረገ ስለሆነ እኔ ከዚህ በኋላ ችግሩ ሊተረፍ ይችላል የምል እምነት ያለ በባስኬቶና በመሎ ኮዛ ወረዳዎች ተፈናቅለው ውጭ ላሉ ሰዎች የሚውል የእርዳታ ምግብ እየተጓጓዘ መሆኑን የደቡብ ክልል የአደጋ ስጋት ስራ አመራር ምክትል ኃላፊ አቶ አበራ ውላ ገልጿል። ችግሩን በዘላቂነት ለመፍታት በሁሉም የክልሉ አካባቢዎች እንቅስቃሴ መጀመሩን አቶ አበራ ጠቁሞ የህግ የበላይነትን የማስከበር ስራም ጎን ለጎን እየተከናወነ መሆኑን ተናግሯል። ተፈናቃዮችን ወደ ቀዬው ለማስመለስ በሚደረገው ጥረት እነሱም የዛው አካል ናቸው። ከዛ ውጭ ደግሞ እነዚህ ዜጎች ወደ ቀያቸው ሲመለሱ አንደኛ አስቀድሞ የህገ በላይነት ይገፊ ሀይል በቁጥጥር ስር እንዲሆን የማድረግ ስራ ይሰራል። ከዛ ውጭ ደግሞ ለመጠለያ ቤታቸው ለተሰናከለባቸው ዜጎች እንግዲህ የመጠለያ በህብረተሰቡም ሆነ በመንግስት የመልሶ ማቋቋም ስራ ይሰራል። ዘላቂ የሆነ ሰላም ሁኔታ እንዲፈጠር ይደረጋል። ይሄ በሁሉም አካባቢዎች ነው። ለእነሱ ተለይቶ የሚቀር ነገር የለም። ለእነሱ ተለይቶ የሚሰራ ነገር የለም። እንግዲህ እንዳጠቃላይ ሁሉንም ተፈናቃዮች በሚመለከት ሰብአዊ ድጋፉን ከማቅረብ ጎን ለጎን ይሄ ስራ ነው የሚሰራና እንዳጠቃላይ እንደ ክልል ይሄ ነው እየተሰራ ያለው። የቀረበውን ድጋፍ በመጠን ማወቅ እንችላለን? ድጋፍ እየቀረበ ነው እንዱ ከማለት ልቅ ምን ያህል ድጋፍ ነው የቀረበ ያለው ለባስኬቶ ተፈናቃዮች? እኔ አሁን ከቢሮ ውጭ መስ ከሪሜ ገና አሁን ዘወ ባለውበት ነው እኔ የምጠይቀኝና አላቅም። እሱን በሚመለከት በመጠን ሊገልጽ ላሳውቀ አልችልም። በደቡብ ክልል በነበሩ ግጭቶችና በሰላማዊ ሰዎች ላይ በተከፈቱ ጥቃቶች ምክንያት የተፈናቀሉ ከአራት መቶ ሺህ በላይ ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው መገለጹ ቀደም ሲልም ተዘግቧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም አመሰግናለሁ። የዮናታን ለዘገባው የጠቅላይ ሚኒስትር አብይ አህመድ የሥልጣናቸው አንደኛ አመት የታሰበበት ስነ ሥርዓት ዛሬ በሚሊኒየም አዳራሽ አዲስ አበባ ውስጥ ተከናውኗል። ከጥቂት ደቂቃዎች በፊት ተፈጽሟል። ስነ ሥርዓቱ ሰው አሁን አዳራሹን ለቆ እየወጣ እንደሆነ ምሽቱን ሁሉ ስነ ስርዓቱን እየተከታተለ የቆየው የአዲስ አበባ ሪፖርተራችን እስክንድር ፍሬው ነግሮኛል። እስክንድር አሁንም መስመር ላይ ነው ያለው። እንደምናመሸ እስክንድር። እንደምን አመሸህ ሰለሞን። እግዚአብሔር ይመስገን። እስቲ ይሄ ስነ ስርዓት እንግዲህ ከሰዓት በኋላ ጀምሮ ነው የተጠራውና ሰውም በዚያ ተገኝቶ የነበረው ምን ይመስል ነበር? እስቲ አጠቃላይ ሁኔታውን ንገረኝ፣ ከአጀማመሩ ጀምሮ እስከ ጠቅላይ ሚኒስትሩ ንግግር ያለው ሁኔታ የነበረው ሁኔታ እንግዲህ ሰለሞን ይህ የዛሬው ስነ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ወደ ኃላፊነት የመጡበትን አንደኛ ዓመት ለማሰብ በጽህፈት ቤታቸው ሲካሄዱ ከነበሩ ክንውኖች ሲካሄዱ ከቆዩ ክንውኖች አንዱ ነው። የአንድ ዓመቱን እንቅስቃሴ የሚያሳይ የፎቶግራፍ ኤግዚቢሽን ተከፍቶ ነበር። የፓናል ውይይቶች በሸራተን አዲስ እንደዚሁም በተባበሩት መንግስታት የስብሰባ ማዕከል ተካሂደዋል። ጠቅላይ ሚኒስትሩም አንደኛ ዓመታቸውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሰሞኑን እንደምታስታውሰው ይሄኛው እንግዲህ የማጠቃለያው ዝግጅት ነው። በሚሊኒየም አዳራሽ እስከ ከቀኑ ዘጠኝ ሰዓት ተኩል አካባቢ ጀምሮ አሁን እናንተ እየተነጋገርንበት እስካለው ሰዓት ድረስ የተካሄደው የማጠቃለያ ዝግጅት ነው። በዚህ ዝግጅት ላይ ጥሪ የተደረገላቸው እንግዶች ናቸው የተገኙት፣ በጥሪ የመጡ ናቸው። ከተለያዩ የህብረተሰብ ክፍሎች የተለያዩ የህብረተሰብ ክፍሎችን የሚወክሉ እንደዚሁም ታዋቂ ሰዎች፣ ምሁራን፣ ሌሎችም የተገኙበት ነው። የሙዚቃ ዝግጅቶችም ነበሩ። አንጋፋውን መሐሙድ አህመድን፣ አለማየሁ እሸቴን ጨምሮ ሌሎች ድምፃውያንም ዝግጅቶቻቸውን ያቀረቡበት የግጥም ዝግጅቶችም እንደዚሁ የቀረቡበት አንዲት ታዳጊ እንደዚሁ በኦሮምኛና በአማርኛ በቃሏ ጭምር የያዘችውን ረጅም መነባድብና ግጥም በማቅረብ ከፍተኛ አድማቆት ያቀረበችበት ነው። እንግዲህ በርካታ ነገሮችን ያካተተ ነበር ዝግጅቱ። አሁን ማምሻውን ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ነው እየተጠቃለለው። ሰለማ እንግዲህ ዋናውም ጉዳይ የእርሳቸው ወደ አራት ኪሎ መዝለቅ ጉዳይ ነውና አንደኛ ዓመት ነውና፣ እንዴት ነበር የጠቅላይ ሚኒስትሩ ንግግር የተጀመረው? እንግዲህ ጠቅላይ ሚኒስትሩ ንግግራቸው እንግዲህ አብዛኛውም ሰው በሙዚቃ ዘና እያለ ቢቆይም ያው ሲጠባበቅ የቆየው ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር ነበር። ጠቅላይ ሚኒስትሩ ንግግራቸውን አዳራሽ ውስጥ ለተሰበሰበው ሰው ብቻ አልነበረም ያደረጉት፣ ለዛ ይታሰብ አልነበረም። ኢትዮጵያውያን ወገኖች፣ መላ ኢትዮጵያውያን እያሉ ከሀገር ውስጥ እስከ ውጭ ሀገር በተለያዩ ዓለም ሀገራት ያሉትን ኢትዮጵያውያን ሁሉ በሚመለከት መንገድ ነበር ንግግራቸውን ያቀረቡት የጀመሩትም በምስጋና ነው። ሰለሞን መጋቢት ሀያ አራት ቀን ቃለ መሀላ ፈጽመው ፈጽሞ ስልጣን ከያዙበት ጊዜ ጀምሮ አጠገባቸው ላልተለዩ መሥዋዕትነት ጭምር ለከፈሉላቸው ኢትዮጵያውያን ምስጋና በማቅረብ ነው የጀመሩት። እስቲ እናዳምታቸው። ምላይ ኢትዮጵያ ህዝብ በዚህ አመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህነን በሚል ስሜት የደገፋችሁኝ ወገኖቼ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ ከመላ አውሮፓ የተውጣጣችሁ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እና እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት የአስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖች በሙሉ ያለ እኔ ኢትዮጵያ፣ ያለ እኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ። እንግዲህ እስክንድር የሚገርም አይነት መክፈቻ ነው ያደረጉት ጠቅላይ ሚኒስትሩ ከመጡበት ጊዜ ጀምሮ። ሌላው ጉዳይ ይዘውት የቆዩት ነገር በኢትዮጵያዊነት ላይ ያተኮረ በኢትዮጵያዊነት ላይ የሚያጠነጥን አቋምና አጀንዳ ነው። የዛሬውስ ንግግራቸው ምን ይመስል ነበር? ይህን አስመልክቶ እንግዲህ ሰለሞን አንተም እንዳልከው ጠቅላይ ሚኒስትሩ በተለይ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲያገኙ ያደረጋቸው አንዱ ምክንያት ኢትዮጵያዊነት ላይ ያላቸው አቋም በየንግግሮቻቸውም የሚያንጸባረቁት አቋም ነው ማለት ይቻላል። እንደምታውቀው ሀያ ሰባት ዓመታት ከኢትዮጵያዊ ማንነት ይልቅ በብሔር ማንነት ላይ ያተኮሩ ንግግሮች ሲደረጉ ከቆዩ በኋላ እንግዲህ በብሔር ማንነት ላይም ተተኩሮ ከቆየ በኋላ ራሱ ገዢው ፓርቲ ኢህአዴግም ያምነው ነው ይሄ ሰላሙን በነገራችን ላይ ኢትዮጵያዊ ማንነትን እና ብሔረሰባዊ ማንነትን አጣጥመን ወይ ደግሞ ሚዛናዊ በሆነ መንገድ ጠብቀን አልተጓዝንም የሚለው ግምገማ የገዢው ፓርቲ የራሱ ጭምር ነው። ተንታኞችም እንደሚሉት ሀያ ሰባት አመታት ከኢትዮጵያዊነት ይልቅ በብሔር ማንነት ላይ ተተኩሯል፣ በልዩነት ላይ ተተኩሯል ይላሉና፣ ጠቅላይ ሚኒስትሩ ገና መጋቢት ሀያ አራት ቀን የኢትዮጵያ መሪ ሆነው ቃለ መሃላ በፈጸሙበት ቀን ጀምሮ ኢትዮጵያን በተመለከተ ያደረጓቸው ንግግሮች ኢትዮጵያዊነት ላይ ያደረጓቸው ንግግሮች ናቸው። አንዱ ተቀባይነት እንዲያገኙ ያደረጋቸው አንድ የፖለቲካ ተንታኝ፣ የአዲስ አበባ ዩኒቨርሲቲ የፖለቲካ ተንታኝ እንዳሉትም በርካቶች ኢትዮጵያን ለመጀመሪያ ጊዜ በመሪያችን ንግግር ውስጥ አየናት ብለዋል። ያን ንግግር ከሰሙ በኋላ በእሳቸው አገላለጽ እና በዛሬው ንግግራቸውም ላይ እንግዲህ የዛሬው ንግግራቸው ሰለሞን፣ በጭብጨባ የታጀበ አብዛኞች በስሜት የተከታተሉት ንግግር ነበር ማለት ይቻላል። በተለይ ስለ ኢትዮጵያዊነት የተናገሩት ነው። ከዚህ አንጻር ጎልቶ የሚጠቀሰው ሲናዳምጣቸው፣ ስለዚህ ካሉት ውስጥ ኢትዮጵያዊነት ዘመም ካለበት ቀና እናድርገው የሚለውን ፕሮጀክት አብረን ስንጀምር፣ ኢትዮጵያዊነት ታክቲክ ወይም ቴክኒክ መሆን አይችልም። ኢትዮጵያዊነት የማይቆራረጥ ፏፏቴ የማይፈረካከስ አለት የነበረ የሚኖር ድንቅ ምስጢር መሆኑን በመገንዘብ ጭምር ነው። እስክንድር፣ እንግዲህ ይሄ ሁሉ ነገር ሆኖ ለውጡ መጥቷል። አሁን እርሳቸው የሚመሩት እና በራሱ በገዢው ፓርቲ ውስጥ ጨምሮ የተቀጣጠለው ለውጥ መጥቷልና ስለ ለውጡስ ምንድን ነው ያላቸው ሀሳብ ጠቅላይ ሚኒስትሩ? እንግዲህ ለውጡን በተመለከተ ባለፈው አንድ አመት ከፍተኛ ስራዎች መሰራታቸውን ጠቅሰዋል ጠቅላይ ሚኒስትሩ። ነገር ግን የተወሰኑ ነጥቦችን ካነሱ በኋላ በዚህ ሁኔታ እኔ እናንተ እናንተን ይህን የተገኙትን ለውጦች በመዘርዘር ጊዜ ማባከን አልፈልግም ነው ያሉት። ግን ዋናው የጠቀሱት ነገር ምንድን ነው ሰለሞን? ከዚህ አንጻር ለውጡ የመጣው ወይም ለውጦቹ የመጡት በጋራ ነው በሚል ምስጋና ጭምር ያቀረቡበት ነው ለውጡን በተመለከተ የገለጹት እናዳምጣቸውስ የተወደዳችሁ የኢትዮጵያ ህዝቦች ለውጡ እንደ ውሃ ፈሳሽ እንደ እንግዳም ደራሽ የመጣ አልነበረም ብዙዎች የሞቱለት የተገረፉለት የታሰሩለት የተሰደዱበት ያለቀሱበት የጸለዩበት የሁላችን ድምር እንጂ የጥቂት ግለሰቦችም አልነበረም። ይህ በብዙዎች ዋጋ የመጣን ለውጥ በተባበረ ክንድ በመደመር ሐሳብ መጠበቅና ማስቀጠል ከመላ የኢትዮጵያ ሕዝቦች የሚጠበቅ አደራ ይሆናል። እንግዲህ ለውጡ መጣ ባሉት መንገድ ጠቅላይ ሚኒስትሩ ዋናው ነገር ግን ለውጥ ለለውጥ ሲባል ሳይሆን ለውጥ ለሕይወት፣ ለኢኮኖሚ ማደግና፣ ለኑሮ ደረጃም መለወጥ ጭምር ነውና ያስፈለገው። በዚህ በኩልስ ጠቅላይ ሚኒስትሩ ምንድን ነው ያንጸባረቁት? አስተዳደራቸው ምንድን ነው ያከናወነው? እንግዲህ ከዚህ አንጻር ሰለሞን፣ በተለይ ኢኮኖሚውን በተመለከተ አንዳንድ ወገኖች በዚህ በሽግግሩ ወቅት ወይም በዚህ የለውጥ ዓመት ኢኮኖሚ ተቀዛቅዘዋል የሚሉ አስተያየቶች ሲሰጡ የሚደመጡ ወገኖች አሉ። አንዳንዶች ደግሞ የለም ኢኮኖሚው በለውጡ ምክንያት አሁን እየተካሄዱ ባሉ የለውጥ እንቅስቃሴዎች ወይ ደግሞ በለውጡ ዓመት ምክንያት የተቀዛቀዘበት ሁኔታ የለም የሚሉ ወገኖችም አሉ እና ኢኮኖሚው በዚህ አንድ ዓመት ውስጥ መነጋገሪያ ከሆኑ ርዕሶች አንዱ ነው። ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው ሰባት ወር በተለይ በመቶ ዓመታት ጭምር ያልታየ ኢኮኖሚያዊ ስኬት መገኘቱን ጭምር ነው። በተለይ ከውጭ ምንዛሪ ግኝት አንጻር ማለት ነው የጠቀሱት። እስኪ ከዚህ ከኢኮኖሚው አንጻር ከተናገሩት ውስጥ በጥቂቱ እናዳምጡ። ባለፉት ሰባት ወራት ብቻ ወደ ኢትዮጵያ በኢንቨስትመንት በብድር በእርዳታ በሬሚታንስ እና በሰርቪስ አስራ ሶስት ቢሊዮን ዳላር ማምጣት ችለናል። እንግዲህ ይሄ ጥቅል አይነት መግለጫ ነው፣ አባባል ነው። ወደፊት ያው ዘርዘር አድርገን የምንመለከተው ይሆናል። እስክንድር፣ ወደፊትስ ምንድን ነው የሚያስቡት? ምንድን ነው ጉዟቸው? መጪውን ዘመን እንዴት ነው የሚያዩት? ጠቅላይ ሚኒስትሩ እንግዲህ፣ ሰለሞን፣ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ገና አንድ ዓመታቸው ነው። ነገር ግን ዛሬ ያደረጉትን ንግግር ያዳመጠ ሰው አንድ የስልጣን ተርም ወይም የስልጣን ዘመን አምስት አመት ነው። እንግዲህ የጠቅላይ ሚኒስትር የስልጣን ዘመን በኢትዮጵያ ሕገ መንግስት መሰረት የጨረሰ ሰው እና ለሚቀጥለው ምርጫ የሚወዳደር አይነት ይመስል ነበረ። አንዳንዶች እንደሚሉት ጠቅላይ ሚኒስትሩ የሰሩት ስራ ሲታይ በአንድ አመት የአንድ አመት አይመስልም፣ ለውጡ የአንድ አመት ሕፃን አይመስልም የሚል አስተያየት ይሰጧሉ። በዛሬው መድረክ ላይ ለምሳሌ በርካታ ስራዎች መሰራታቸውን እኛም ትናንትናም ጭምር ያነጋገርናቸው ምሁራን፣ የተለያዩ የህብረተሰብ ክፍሎች፣ ተንታኛዎች ይናገራሉ። እሳቸው ግን በዛሬው ንግግራቸው ስኬታቸው ላይ ከማተኮር ይልቅ እስከ ይቅርታ እስከ መጠየቅ ነው የሄዱት። ይሄ ደግሞ የበርካቶችን ቀልብ የገዛላቸው አባባል ነበረ። የጎደሉ ነገሮች ካሉ ይቅርታ እጠይቃለው። በወደፊት በቀጣይ ደግሞ ሌሎች ስራዎችን በመስራት ተክቶ በመስራት ተጨማሪ ድሎችን ለማስመዝገብ እሞክራለው ሲሉ ነው በትህትና የገለጹት እና ከዚህ አንጻር ካሉት ውስጥ ጥቂቱን እናዳን ሰለሞን ተርቦ የከረመ ሰው መጀመሪያ ያገኘውን ዳቦ በተለየ ፍቅር እና አድናቆት እንደሚጎርሰው ሁሉ ለውጡን በአንድ ልብ ከጎረስን በኋላ ረሃባችን አስታክሰን የዳቦውን ከለር፣ ጣዕምና ማጣቀሻውን እንደሚመርጥ ረሃብተኛ አሁን ግራ ቀኝ ማማተራችንና መፈለጋችን ሰዋዊ ባህሪ ነውና እንደ እንግዳ ባህሪ የማናየው፣ ነገር ግን የጠገበን ሰው ደረቅ ዳቦ ብቻ ሳይሆን ጣፋጭ ከጎኑ ማስቀመጥ ግዴታችን መሆኑን ተገንዝበን ለሕዝባችን የባለፈውን ድል በመናገር ብቻ ሳይሆን አዳዲስ ድል በማስመዝገብ ኢትዮጵያውያንን ጃግም እንደምናኮራ ላረጋግጥላቸው ይወዳሉ። እንግዲህ እስክንድር፣ በነገራችን ላይ አንተም አሁን ጠቆም አድርገህ አንስተኸዋል፣ ከፊት ምርጫ አለ። በእርግጥ ይህንን ምርጫ በተመለከተ አንዳንድ ፓርቲዎች ጊዜ ይራዘምልን ሲሉም የጠየቁ ነበሩ ቀደም ሲል። ለማንኛውም ግን ምርጫ ይደረጋል፣ ቀደምም ዘገየም። ይህንንስ ምርጫ በተመለከተ ጠቅላይ ሚኒስትሩ ያላቸው አቋምና ሀሳብ ምንድን ነው? እንግዲህ አንተም እንዳልከው ሰለሞን ከአንድ አመት በኋላ ነው እንግዲህ በኢትዮጵያ አጠቃላይ ምርጫ ይደረጋል ተብሎ የሚጠበቀው። ነገር ግን አሁን ካሉ ሁኔታዎች አንጻር ምርጫውን በዛ ሰዓት ማካሄድ ይቻላ ይሆን ወይ በሚል የሚጠይቁ የፖለቲካ ፓርቲዎች አሉ። ምክንያታቸው ደግሞ ለምርጫው መደላድል የሚሆኑ ስራዎች ተሰርተው ላያልቁ ይችላሉ፣ በአንድ አመት ውስጥ ማለት ነው። ለምሳሌ የምርጫ ህጎችን የማሻሻል፣ ምርጫ ቦርድን በተገቢው ሁኔታ የማደራጀት ስራ ሌሎችም የሰላምና የጸጥታ ጉዳዮች የመሳሰሉት በአንድ ዓመት ውስጥ ተሰርተው ያልቃሉ ወይ በሚል ምርጫው መራዘም እንዳለበት ከወዲያው አቋማቸውን ይፋ እያደረጉ ያሉ ፓርቲዎች አሉ። አይ ምርጫው በተያዘለት ጊዜ መያዝ አለበት የሚል አቋም ያላቸው ፓርቲዎችም አሉ። ኢህአዴግ እና ጠቅላይ ሚኒስትር አብይ አህመድ እስካሁን ሲያራምዱ የነበረው አቋም ምርጫው በተያዘለት ጊዜ ይካሄዳል። ነገር ግን እኛ የምንነግራችሁ የእኛን አቋም ነው ብቻችንን አንወስንም ነው እስካሁን ጠቅላይ ሚኒስትሩም በኢህአደግን በኩል ያለው አቋም ነገር ግን ምርጫውን በተመለከተ ጠቅላይ ሚኒስትሩ ዛሬም ያንጸባረቁት እስካሁን ድረስ ወደ ስልጣን ከመጡ ጊዜ ጀምሮ ያንጸባረቁት የነበረውን አቋም ነው። በነፃና ፍትሐዊ የሆነ እንዲሁም ለአፍሪካ ምሳሌ የሚሆን ምርጫ እንደሚያካሂዱ ነው ቃል የገቡት። እናዳምጣቸው። በሚቀጥለው ዓመት በምርጫ ቦርድ ውሳኔ የሚኖረን ምርጫ ፍጹም ነፃ ዴሞክራሲያዊ በመሆን ዳግም ለአፍሪካ አዲስ ትምህርት ለመስጠት አርያ የምንሆንበት እንደሚሆን የላቀ ተስፋዬን ኢትዮጵያውያንም በዚያው ስሜት እንዲጠባበቁ ልናገር እፈልጋለሁ። ባለፈው ዓመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሜ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ ቁጣችሁ፣ ተግሳጻችሁ ለእኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማለስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። እንግዲህ እኚህ ጠቅላይ ሚኒስትር ወደ ስልጣን ከዘለቁበት ጊዜ ጀምሮ በተደጋጋሚ ይቅርታዎችን በመጠየቅ የሚታወቁ ናቸው። እስክንድር በዛሬውም ዕለት ደግመውታል ይህንኑ። ይሁን እንጂ ያለፈው የአንድ ዓመት ዘመናቸው ከለውጥ ሂደት ጋር ቀደም ሲል እንዳሉት እርሳቸው ከነበረው ፍቅር ጋር እና ከሰው መረባረብ ጋር የተያያዘ ብቻ አልነበረም። ብዙ ሁከት ታይቷል። ብዙ መፈናቀል ታይቷል። ብዙ ሕይወቶች የጠፉበትም ዓመት ጭምር ነበረ እና ንብረት የወደመበት፣ ባንኮች የተዘረፉበት እና ሌሎችም እንደዚህ አይነት ሰላማዊ ያልሆኑ እንቅስቃሴዎች የነበሩበት ውጥረት የበዛበት ዓመት ነበረ። ምንድን ነው ለመሆኑ ጠቅላይ ሚኒስትሩ ስለዚህ ጉዳይ ያሰቡት? እንግዲህ አንተም እንዳልከው የስኬቶቹን ያህል ፈተናዎችም የነበሩበት አመት ነው ብለዋል ጠቅላይ ሚኒስትሩ በንግግራቸው። ከዚህ ቀደምም ያሉትን ነው እየደገሙት። ነገር ግን ለምሳሌ መፈናቀሎችን በተመለከተ ኢትዮጵያ ውስጥ እንግዲህ በሀገር ውስጥ የተፈናቀሉ ሶስት ሚሊዮን ሰዎች በሙሉ ለውጡ ከመጣ በኋላ አይደለም የተፈናቀሉት በሚል ማስተካከያ ሰጥተዋል፣ ሰሞኑን በሰጡት መግለጫ ሰለሞን፣ ካስታወስ እኔ ከዛ የወረስኩት ነው ብለዋል። አንዳንዶቹ ግጭቶችም እንግዲህ ከለውጡ በፊት የነበሩና እሳቸው የተረከቧቸው እንደሆኑ ነው እርሳቸው የሚናገሩት አዎ፣ በእርግጥ ሁሉ መፈናቀል ባይሆንም በእርሳቸው የስልጣን ዘመን ግን ያየነው ብዙ መፈናቀል ነበር፣ በተለያዩ አካባቢዎች ለማለት ነው። ስንዘግብ የቆየናቸውን ለመጥቀስ ለማስታወስ ያህል ነው። ችግሮቹን ጠቅሰዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ እንግዲህ ስለ ሰላም ጥሪ አቅርበዋል። ሰለሞን፣ ኢትዮጵያ ውስጥ እንደምታውቀው በትግራይና በአማራ ክልሎች መካከል ፍጥጫ መኖሩ ይታወቃል። በምዕራብ ጉጅና በጌዶ መካከል በሶማሌ እና በኦሮሚያ አዋሳኝ ወረዳዎች መካከል ሌሎችንም እንደዚህ መጥቀስ እንችላለን። ያለ መረጋጋት እና ስጋቶች አሉባቸው አካባቢዎች ማለት ነው። እሳቸው ከዚህ አንጻር ጥሪ አቅርበው ነበር ስለ ሰላም። ሰለሞን እስ እናዳምጣቸው። መላው የኢትዮጵያ ሕዝቦች የለመድነውን አንገት የሚቀላውን ሰይፍ ሳይሆን የሰላሙን፣ የይቅርታውን እና የፍቅሩን ሰይፍ በመምዘዝ ኢትዮጵያን እንደ ጥንቱ ታላቅ የማድረግ ፕሮጀክት ከእያንዳንዱ ዜጋ የሚጠበቅ እንጂ ከአንድ ጠቅላይ ሚኒስትር የማይጠበቅ መሆኑንም እንዲሁ ልገልጽላችሁ እፈልጋለሁ። ኢትዮጵያውያን አንተ ጤና እንድታድር ጎረቤትህ ጤና ይደር ይላሉ። ጎረቤት ብቻ ሳይሆን ወንድም የሆነው የኤርትራ ህዝብ ጥርስና ከንፈር መሆን ሲገባው ላለፉት 20 ዓመታት ዓይንና ቅንድብ ሆኖ መቆየቱም የማይዘነጋ ጉዳይ ነው። እንግዲህ እስክንድር፣ ጠቅላይ ሚኒስትሩ በግማሽ ሰዓት ያህል ንግግራቸው ውስጥ ብዙ ቁም ነገሮችን አንስተዋል። በእርግጥ በዚህ አጭር ዘገባ ውስጥ አካቶ ሁሉንም ነገር ማየት ከባድ ነው የሚሆነው በዚያም ላይ የታመቁ ትንታኔ የሚያስፈልጓቸው ብዙ ሀሳቦች አሉና ምናልባት ለማጠቃለያ የምትሰጠን ካለ እንግዲህ ምንድነው ሰለሞን? ይህ ንግግር ምናልባትም ስልጣን ከያዙ በኋላ ካደረጓቸው ንግግሮች የመጋቢት ሀያ አራቱን ጨምሮ ከፍተኛ ተቀባይነት ካገኙላቸው ንግግሮች አንዱ ነው ማለት ይቻላል። ይህን እየተናገርኩ ያለሁት በአዳራሹ ውስጥ ዛሬ እሳቸው ንግግር ባደረጉበት አዳራሽ ታዳሚ ከነበሩ ሰዎች ስሜት በመነሳት ነው። እዛ የነበረው ስሜት የተለየ ነበረ እንዳልኩ በጭብጨባ የታጀበ በልዩ ስሜት የተደመጠ ንግግር ነው ያደረጉት። ንግግራቸውን አጠቃለውም ወደ ወደ ሲመለሱ ወደ መኪናቸው ያመሩት በሰው መሀል ነው። አቋርጠው የሄዱት ፊት ለፊት ነው። በተለየ በር አልወጡም እና በዛ መሀል ከዚህ ቀደም ያየናቸውን ትዕይንቶች መመልከት ችያለሁ። ሰለሞን፣ እሳቸው በሚወጡበት ሰዓት አብይ አብይ የሚሉ ድምፆች፣ አብይ እንወድሃለን በሚል ወጣቶች ወደ እሳቸው ለመሮጥና ከእሳቸው ጋር ለመገናኘት ይደረጉ የነበሩ ሩጫዎች፣ ጩኸቶች ነበሩ እና ምናልባትም ይሄ ስልጣን በያዙ ሰሞን አካባቢ በነበራቸው የተለያየ የንግግር ጊዜ ወይም ቆይታ ስንመለከታቸው የነበሩ ትዕይንቶች የተደገሙበት ነበር ማለት ይቻላል። አሁን በሚሊኒየም አዳራሽ የታየው ሰለሞን። መልካም። እንግዲህ እስክንድር፣ በተከታይ ቀናት ዝርዝር ካሉ ጉዳዮች ጋር እና ከትንታኔዎችም ጋር ተጨማሪ ዘገባዎችህን እንጠብቃለን እንደተለመደው። ለዛሬ ግን ለዘገባህ በጣም አመሰግናለሁ። ደህና ምሽት። አመሰግናለሁ ሰለሞን። መልካም ምሽት። ክቡራትና ክቡራን አድማጮች እስካሁን ድረስ የተከታተላችሁት የዕለቱን አብይ ርዕስ ዘገባ ነበር። የጠቅላይ ሚኒስትር አብይ አህመድን ወደ መንበረ ሥልጣኑ መምጣት አንደኛ ዓመት አስመልክቶ የተቀናበረውን ዘገባ ነበር። ይሄ ዝግጅታችን ይቀጥላል። ተከታዩ ክፍለ ጊዜ ይህንኑ የዶክተር አብይ አህመድን ወደ መንበረ ሥልጣን መዝለቅ አንደኛ ዓመት አስመልክቶ የተዘጋጀ የሕዝብ አስተያየት የሚደመጥበት ነው። በየአካባቢው ያሉ ሪፖርተሮቻችን ያሰባሰቧቸው አስተያየት ቶች ተካተውበታል። በአዳማና በአካባቢዋ ያሉት ነዋሪዎች ስላለፈው አንድ አመት ምን ያስባሉ? ሙክታር ጀማል ያነጋገራቸው ያሉትን ያካፍለናል። እኔ ከድር እባላለሁ አዳማ ነው ምኖረው በጥንካሬ በኩሉ የማየው ዶክተር አብይ ከመጣ በኋላ እቺ ሀገር ልትበታተን በደረሰችበት ሰዓት ዶክተር አብይ መጥቶ አገሪቷን በማረጋጋቱ እና ሰላም በመፍጠሩ ሰላም አግሪጣ በመሆኑና ያለውን ችግር በማረጋጋቱ ዶክተር አብይ ትልቅ ሚና ተጫውቷል ብዬ ነው የማምነው አንደኛው። በሁለተኛ ደረጃነት ደግሞ በጣም ለሀያ ሰባት ዓመት ተለያይቶ የቆዩ በተለይ በኢትዮጵያና በኤርትራ መካከል ያለው ነገር ዓለምን ያስደመመ አፍሪካን ያስደመመ ትልቅ ትልቅ ተአምር የሰራበት ዶክተር አብይ ነው። ዶክተር አብይ ባይመጣ ኖሮ ኢትዮጵያና ኤርትራ አይታረቁም ነበረ። መቶ ፐርሰንት ነግር ይህምን ነው። በሶስተኛነት ደረጃ መታየት ያለበት ዶክተር አብይ ከመጣ ጊዜ ጀምሮ ይሄን የኢትዮጵያን ህዝብ ሙሉ በሙሉ ይታሰሩ የነበሩትን ሰዎች በአጠቃላይ ይቅርታ በማድረግ የፖለቲካ እስረኛ ሙሉ ሙሉ ለቋል። ወንጀለኛ አይደለም የፖለቲካ እስረኛ ለቋል። መሻሻል አለበት ብዬ የማስበው የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው የምንኖረው ማለት ነው። ሁለተኛ ወደ ሰፊነቱ ጥሩ ሆኖ፣ ይሄ ወደ ሰፊነቱ ባይበዛ በልኩ ቢደረግ። እኔ ስሜ ሳራ ዱቤ ይባላለሁ። የሻሸመኔ ከተማ ነዋሪ ነኝ። በዶክተር አብይ ዘመን በዝቱ አንድ አመት ብዙ ለውጦችን አይተናል። አንድነት የምለው ነገር ሳንበታተን አንድ ሆነን እንኖር የምለውን ነገር እንደ መፈክር የያዘውን በተግባር ምድር ላይ እያሳየን ያለ ጀግና ነው። ይሄን እሱ ያመጣልንን የአንድነት ሀይል ይዜ እኛ የኢትዮጵያ ብሔር ብሔረሰቦች ጠርን ተዋደን፣ ተካክለን፣ ሳንበታተን በአንድነታችን ፈግተን ለሀገራችን ለኢትዮጵያ ጥሩ ምሳሌ የሆነን የአፍሪካ ለዓለም አቀፍ ጥሩ ምሳሌ መሆን አለብን። የአብይን አርያ እና የአብይን መንገድ መከተል መቻል አለብን። አብይ ብዙ አንድ ዓመት ውስጥ ትልቅ ለውጥ አሳይቶናል። እኔ አሁን የሕግ የበላይነትን በተመለከተ የህዋነት እንዳለ ሆኖ ተፋቅሮ ተዋዶ አብሮ በሰላም መኖር እንዳለ ሆኖ ይሄን ተገን በማድረግ የዚህችን አገር ሰላም የማይፈልጉ ከሌት ተቀን ተኝቶ የማያድቡ ዜጎች አሉና እነዚህን ዜጎች ለይተን አውጥተን መንግስት ብቻ ሳይሆን ህብረተሰቡ ራሱ ከጎረቤቱ ከቤቱ አንስቶ ጽንፈኛውን፣ መጥፎውን አካል መንጥረው አውጥቶ ለህግ ሰጥቶ የህግ የበላይነት መከበር አለ። እሺ እኔ ቦንሳ እውነቱ ረና ባላለው የምኖረው አዲስ አበባ ነው። ዶክተር አብይ ስልጣን ከያዙ ሀገር ውስጥ ካለው የፖለቲካ ሪፎርም በተጨማሪ በአፍሪካ ቀንድ አካባቢ ያለውን የሰላም እርስ በርስ የመነጋገር ድርሻ ከኢትዮጵያ ከኤርትራ ጋር ካላት በተጨማሪ ማለት ነው ያንን የሰሩት እንደ ጥሩ ማሳያ በዓለም አቀፍ ደረጃም የተወደሰላቸው መሪ ሆነዋል። እንዳሁም ከዚያም አልፎ በአረብ ባህረ ሰላጤ ሀገራት ጋር ያለው ከነ ካታር፣ ከነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት እነዚህ ከነዚህ ከነዚህ ጋርም ያላቸውን ሪሌሽን እዛም አካባቢ ያላቸው ተቀባይነት ለትላልቆቹ አውሮፓ ሀገራት ያላቸውን ትልቅ የዲፕሎማሲ ድል ልናይ እንችላለን። ምንድን ነው የእኔ ስጋት? አሁንም ይሄ የፖለቲካ ምህዳሩ ዝም ብሎ ልቅ የሆነ ነጻነት እየሆነ ይመስለኛል። መንግስትም፣ ይሄ ህዝቡ ራሱ ይሄንን ከዚህ በፊት የነበረውን ቁርሶውን እንዲያራግፍ፣ እንዲያወጣ ዝም ብሎ ልቅ የሆነ እንትን ይመስለኛል እና ይሄኛው በእኔ ግምት ገደብ ሊኖረው ይገባል። ምንም እንኳን አሁን በየቦታው የምናያቸው ረብሻዎች፣ በየቦታው የምናያቸው ራስን እንደ መንግስት የመሾም በየሰፈሩ የጎበዝ አለቃ መነሳት፣ እነዚህ እነዚህ ሁሉ ፖለቲክ ይሄ ምህዳሩ ዝም ብሎ ያለምንም ገደብ ዝም ብሎ መለቀቁ ይመስለኛል እና ይሄ ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ እና መንግስት ተቋማዊ ማድረግ አለበት። አሁን የሚሰራቸው ነገሮችን ምንገር የምኖረው ዛኔ ሆቴ ነው። ዶክተር አብይ በሶስት መቶ አንደኛ ዶክተር አብይ ስልጣን ከመጡ በኋላ በዚህ በሶስት መቶ ስልሳ አምስት ቀን ውስጥ የሰሩት ዋነኛ ነገር ቢኖር ውጭ ያሉ የፖለቲካ ፓርቲዎች በፊት በአሸባሪነት በተለያዩ ነገሮች ሲፈረጁ የነበሩት በነፃነት ወደ ሀገር ገብተው እንዲታገሉ ማድረጋቸው አንድ በበጎ የሚነሳ ነገር ነው። ሁለተኛ ሰዎችም ሆኑ የፖለቲካ ፓርቲዎች ህግን ሳይጻረሩ ወይም ህግ እሱ ሀሳባቸውን በፈለጉት መንገድ የመግለጽ መብት መሰጠቱ ይሄ ማለት ኢትዮጵያ ህዝብ ከዚህ በፊት ሲነፈግ የነበረው መብት ነው። ይህን መብት መስጠታቸው አንድ ነገር ነው። ሌላ ሶስተኛ ማነሳው ነገር ቤ ለምሳሌ ዶክተር አብይ ብዙ ግብጽ ይሄዳሉ፣ የተለያዩ የውጭ ዓለማት ይሄዳሉ። በእስር የሚሰቃዩትን ከእስር አስፈትተው በራሳቸው ፕሌን ኢቨን ይዞ እስከ መምጣት ድረስ ይደርሳሉ። ይሄ የሚነሳ ነገር ነው። እንዲሻሻል የምፈልገው ነገር አለ። በፌዴራሊዝም ኢትዮጵያ ብሔር ብሔረሰቦች የሚጠይቋቸው ብዙ ጥያቄዎች አሉ። በፌዴራሊዝሙ ታቅፎ የራሳቸውን ማንነት ለማግኘት የሚጥሩት ሀሳብ አለ። የሲዳማ ማህበረሰብን ማንሳት ትችላለህ። አማራ ውስጥ የቅማንትን ማንሳት ትችላለህ። ኦሮሚያ ውስጥ ብሔራዊ ቋንቋ ኦሮሚኛ ብሔራዊ ቋንቋ እንዲሆን የመጠየቅ ጥያቄዎችን ሊሆን ይችላል። እነዚህን ጥያቄዎች ለመመለስ የሚያስችል ሂደቶችን ወይም የሚያስችል ድርጊቶችን ከስር መጥረግ አለባቸው ብዬ አምናለሁ። ሙልጌታ ጽብሃ ደግሞ የመቐለንና የአካባቢዋን ሰዎች አመለካከት ያቀርብልናል። የዶክተር አብይ አሕመድ የአንድ ዓመት የስልጣን ጊዜ ምን ይዞ መጣ የሚል አንዳንድ የመቀለ ከተማ ነዋሪዎች አነጋግሬያቸዋለሁ። ልዑል ኃይለ ስላሴ፣ ምሕረት ዕቑባይና የማነዘር አብሩክ በቅደም ተከተል አስተያየታቸውን ይናገራሉ። ዳመት ቆይታቸውን ስንመለከተው ፖዘቲቭ የሆን ሳይዶቹን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከእነሱ መካከል ትክክለኛ ወንጀለኞች ቅጣታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም፣ ሁለተኛው የፖለቲካ ምህዳው ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰላማዊ መንገድ እንዲታገሉ መፍቀድ፣ ይህም እንደ መልካም ጎሉ ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱትም ሽምና ቢያባብሱትም እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ አምናለሁ። የሴቶች አስተዋጽኦ ወይም ሴቶች በደንብ ወደ መንግስት ወደ ሚኒስትሪ ወደ ካቢኔ መግባታቸው መሳተፋቸው ኢንትረስት ኖሮት ወይም ማዳመጥ ፈልጎ ተሳትፎ የነበረው ጠቅላይ ሚኒስተር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር የኤርትራና ና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፋቸው ከሚቀበላቸው ጉዳይ ነው። አቶ መዝገበ ተስፋይ፣ አባዲ ገብረስላሰና ና ናትናኤል ትክለ ብርሃንም አስተያየታቸውን ይቀጥላሉ። እሳቸው ከተመረጡ በኋላ አገሪቱ ትርምስ ነው የተፈጠረው። ኢኮኖሚም ሊያድግ አልቻለም። ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ በስተቀር እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ ስርተዋል ብዬ አልገምትም። ይችን ሀገር ምናልባት ለአንዴም ለመጨረሻ ልናጣት በምንችልበት አይነት ሁኔታ ነው ያለ ነው። አሁን የደህንነት መዋቅሩ በፈረሰበት ሁኔታ ላይ ነው ያለ ነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብተውም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለ ነው አሁን የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒው ያደረገ ሁኔታዎች መፈጠር የጀመሩት። ከዛ በተጨማሪ የትኛውም የአገሪቱ ዜጋ ወደ የትኛውም የአገሪቱ ቦታ ሄዶ የመስራት እንትኑ ተገድቦ ቆይቷል። ጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው አንጅብ ጸጉረ ልውጥ እና መሳስሎት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆንም ሌሎችም በዚህ አንድ አመት ውስጥ የተመለከቱትንም ክፍተት እንዲህ ይገልጻሉ። ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ የታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለት ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆን ተብሎም ቢሆን የቆየው የአንድ ህዝብ ላይ ያተኮረ ጥላቻ እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ። እሳቸው ከመምጣታቸው በፊት የነበሩ የአለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው፣ አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ለውጡ የኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ብሎ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪው ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል። መንግስትም እንግዲህ ከኢዩኒዮኝና የብሽሽቅ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚ በትልቁ ሁኔታ ተቀዛቅዞ ነው ያለው። ስራ አጥነት ሰፊው እየታየ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል። እንደሚታወቀው ለአሜሪካ ድምጽ ሙሉጌታ ጽብሀ መቀለም አመሰግናለሁ ሙሉጌታ አጽብሃን ለዘገባው። የተከበራችሁ አድማጮች ተመሳሳይ ዝግጅቶች እና የህዝብ አስተያየት ክፍለ ጊዜዎች ሰሞኑንም ይቀጥላሉ። አስተያየቶቻችሁን ስጡ። አሁን የማጠቃለያ ዜና እናሰማችሁ። በደኒማርክ አርሆስ ከተማ በተካሄደው አርባ ሦስተኛ ጊዜ የዓለም አገር አቋራጭ ውድድርን አንደኛ በመውጣት ላጠናቀቀው የኢትዮጵያ አትሌቲክስ ልዑክ አቀባበልና ሽልማት ስነ ስርዓት መካሄዱን ፋና ብሮድካስቲንግ ዘግቧል። የኢትዮጵያ አትሌቲክስ ልዑክ ውድድሩን አምስት ወርቅ፣ ሶስት ብርና ሶስት ነሐስ በድምሩ 11 ሜዳሊያዎች በመሰብሰብ ከዓለም አንደኛ ደረጃ ይዞ ማጠናቀቁ ይታወሳል። በውድድሩ ላይ በመሳተፍ በአንደኝነት ላጠናቀቀው የአትሌቲክስ ልዑካን ቡድን በዛሬው ዕለት በአራራት ሆቴል ደማቅ የአቀባበልና የሽልማት መርሃ ግብር መደረጉን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባደረጉት ንግግር ሁሉም ባለድርሻ አካላት መስራት የሚገባቸውን በመስራታቸው የቀደምቱ የአረንጓዴ ጎርፍ ውጤት መመለስን ማሳያ የሆነና በመደመር መንፈስ በጋራ የመጣ ድል በመሆኑ እንኳን ደስ ያላችሁ ብለዋል ሲል ፋና ብሮድካስቲንግ ገልጿል። በሐርማያ ዩኒቨርስቲ ተማሪዎች ከትናንትና ጀምሮ የተቃውሞ ሰልፍ እያደረጉ መሆናቸው ታውቋል። በተቃውሞው ሁለት ተማሪዎች መጎዳታቸውን የገለጹት የዩኒቨርሲቲው ፕሬዚደንት ዩኒቨርሲቲው ከአመሻሽ ጀምሮ ተረጋግቷል ብለዋል። በተቃውሞ ሰልፍ ኦሮምኛ የፌዴሬሽን ቋንቋ እንዲሆንና ሌሎችም ጥያቄዎች ተነስተዋል። በደቡብ አፍሪካ ደርበን ከተማ አካባቢ የሌሎች የአፍሪቃ ሀገሮች ዜጎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን በአካባቢው የሚኖሩ ኢትዮጵያውያን ገለጹ። አመሰግናለሁ አዳነች። ለማጠቃለያ ዜናው የተከበራቸው አድማጮች በወቅታዊው የኢትዮጵያ ጉዳይ ላይ ዶክተር ሽመልስ ቦንሳ አቶ ግዛው ለገሰና አቶ ቴዎድሮስ ጸጋዬ በዚህ ምሽት ያደርጉታል ብለን የነበረው ውይይት በጊዜ ጥበት ምክንያት ሊስተናገድ አልቻለም። አብራችሁን ስለ ቆያችሁ እናመሰግናለን። ፕሮዲውሰሯ ብርሃም ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ስናስተናግዳችሁ የቆየ ነው ሰሎሞን አባትና አዳነች ፍሳሐየንን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደናደሩ ደናደሩ።